ሰላም እንደምናመሻችሁ የጋቢና ቪ አድማጮች፣ የዕለት ሐሙስ ጥር 12 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያስተምራሉ፣ ያዝናናሉ ያልናቸውን ጥንቅሮች አዘጋጅተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ ይሄ ቨርቹዋል ሪያልቲ ቴክኖሎጂ ላይ መስራታችን በቅርስ እና በቱሪዝም በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አደሴም ታይም ቴክኖሎጂውንም እዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ይሄ ቨርቹዋል ሪያልቲ ቴክኖሎጂ ላይ ምናባዊ እውነታን በኢትዮጵያ ለማስተዋወቅ የሚንቀሳቀሰው ግብዞ ቴክኖሎጂ የተሰኘ ተቋም መስራች የሆኑትን አቶ ዳንኤል ጌታቸውን የሰማችሁት፣ በዚህ ቴክኖሎጂ ዙሪያ ጥንቀ ይኖረናል። ከየት ነው የመጣችሁ? እኔ ከአምስተኛ አምስተኛ ሰፈር። እሺ፣ ሙስሊም ነሽ? እዚህ ለምንድን ነው የመጣች? እዚህ በዓል አንድነት ለማሳወቅ ነው የመጣሁት፣ በዓልም ለመሸኘት በትላንትና ዕለት የተከበረውን የጥምቀት በዓል በድሬዳዋ ሲያከብሩ ካገኘናቸው ሰዎች መካከል አንዷ የሆኑትን ወይዘሮ ኢንዲያ አብዲሌን የሰማችሁት የበዓሉን ድባብ የሚያስቃኝ ፕሮግራም ይኖረናል። አብራችሁን ከቆያችሁ ሌሎች ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አመሻችኋል? ከአንድ ዓመት በላይ የዘለቀውን የሰሜን ኢትዮጵያ ጦርነት እንዲያበቃ ለማድረግ እድል አለ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ገለጹ። ዋና ጸሐፊው በትላንትናው ዕለት ባወጡት መግለጫ በአፍሪካ ቀንድ የአፍሪካ ህብረት ልዩ ልዑክ ከሆኑት ከቀድሞ የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆ ጋር መወያየታቸውን አስታውቀዋል። ዋና ጸሐፊው በመግለጫቸው ላይ ኦባሳንጆ የኢትዮጵያ መንግስትና የትግራይ ህዝቦች ነጻነት ግንባር ህወሀት ይህንን የከፋ ግጭት ግጭት ለማስቆም እያደረጉ ያሉትን ጥረት ገለጻ አድርጎልኛል። ግጭቱን ለመፍታትም ተጨባጭ ፖለቲካዊና ዲፕሎማሲያዊ እድል እንዳለ በተስፋ ተሞልቶ ነግሮኛል ሲሉ አስፍረዋል። ከሶስት ሳምንታት በፊት እንደ አውሮፓውያን አቆጣጠር በታህሳስ 24 የኢትዮጵያ የፌዴራል መንግስት ጦሩን ወደፊት ገፍቶ እንደማይልቅ ሲያሳውቅ የትግራይ ኃይሎችም ከአማራና ከአፋር ክልሎች በመውጣት ወደ ትግራይ መመለሳቸውን ማስታወቃቸው ይታወሳል። ዋና ጸሐፊው ኦሉሴጉን ኦባሳንጆ በቅርቡ ወደ ዋና ከተማዋ አዲስ አበባና ወደ መቀሌ የነበራቸውን ጉዞ ዝርዝር እንደገለጹላቸው ያስታወቁ ሲሆን ከአንድ ዓመት በላይ ከፈጀውና በመላው ኢትዮጵያ ሚሊዮኖችን ከጎዳው የጦርነት ግጭት በኋላ የሚታይ ጥረት በመደረጉ ደስተኛ ነኝ ሲሉ ጨምረው ያስታወቁ ሲሆን አያይዘውም ሁሉም አካላት ግጭቱን አቁመው ወደ ሰላም በሚወስደው አቅጣጫ መሰረታዊ እርምጃዎችን እንዲያደርጉ ደግሜ እጠይቃለሁ ያሉ ሲሆን በተመሳሳይ ዓለም አቀፉ ማህበረሰብም ይህንን ጥረት እንዲደግፍ ጥሪ አቅርበዋል። በማሊ ወታደራዊ መንግስት ስልጣን ከተቆጣጠርና የቀጠናው ሀገራትና አለም አቀፉ ማህበረሰብ የሽግግር መንግስት እንዲቋቋም እያደረጉት ያለው ጥረት ከከሸፈ በኋላ ውጥረት ነግሷል። ላለፉት ቀናትም የማሊ ጎዳናዎች ሀገሪቱ ላይ የተጣለባትን ማዕቀብና የውጭ ሀገራትን ተጽዕኖ በሚቃወሙ ሰልፈኞች ተሞልተው ሰንብተዋል። በሀገሪቱ ላይ ጎረቤት ሀገራቶችን ጨምሮ ዩናይትድ ስቴትስና የአውሮፓ ሀገራት በተለያየ መንገድ ጫና እያደረጉ ይገኛሉ። ይሄ ጫናም ከማሊ አልፎም ሌሎችን ሊጎዳ እንደሚችል አውሮፓ ህብረት እያስጠነቀቀ ይገኛል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮፕ በቅርቡ በሞሪታኒያ ባደረጉት ቆይታ ማሊ ውይይትን እምቢ አላለችም፣ ነገር ግን አለም አቀፉ ማህበረሰብ ጉዳዩን በተሻለ ለመረዳት ቢሞክር መልካም ነው ሲሉ ተናግረዋል። በአውሮፓ ህብረት ውስጥ የሳህል ተወካይ የሆኑት ኢማኑኤላ ደልሪ በማሊ ላይ እየተደረገ ያለው ጫና ከፍተኛ ስለሆነ የሆነ ቦታ ላይ መበገራቸው አይቀርም ሲሉ ወታደራዊ መንግስት በዚህ ጥረት ውስጥ ተሸናፊ እንደሚሆን አስታውቋል። የአውሮፓ ህብረት መ ሰራተኞችም በጫናው እንደሚገፉ እየገለጹ ይገኛሉ። ይሁንና በአንጻሩ የማሊ ወታደራዊ ኃይሎችም ከፈረንሳይ ጋር ያላቸው የጦር ትብብር በድጋሚ እንዲገመገም በመጠየቅና የሩሲያ ዋግነር የጦር ቡድንን ወደ ሀገሪቱ በማስገባት ድጋፍ ከነሱ በመውሰድ በግትርነት እንደጸኑ ይገኛሉ። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ዕሮብ ዕለት ከጋዜጠኞች ጋር በነበራቸው የአመቱ የመጀመሪያው ጋዜጣዊ መግለጫ ላይ ሩሲያ ዩክሬንን ልትወር የምትችልባቸው ሁኔታዎች እንዳሉ አስታወቁ። ፕሬዝዳንቱ እንደሚመስለኝ የሆነ ነገር ማድረግ ስላለበት መንቀሳቀሱ አይቀርም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲንን እንቅስቃሴ ተንብየዋል። ይሁንና ይህን መሰል እርምጃ እጅግ አስከፊ የሆነ አጸፋ እንደሚጠብቀውም ወደፊት ከተንቀሳቀሰ ከዚህ ቀደም አይቶት የማያውቀውን አይነት ማዕቀብ እንደሚጣልበት ነው ቃል የሚገባው ሲሉ ተናግረዋል። አያይዘውም በዩክሬን ድንበር ላይ በሞስኮና በሰሜን አትላንቲክ የቃል ኪዳን ተቋም ኔቶ መካከል በሚኖረው አለመግባባት የተነሳ ጉዳዩ ከቁጥጥር ውጭ እንዳይሆን እንደሚሰጉም ገልጸዋል። በተመሳሳይ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአሜሪካ ድምጽ ጋር ትናንት ሮ ባደረጉት ቆይታ በኪየቭ ከዩክሬን መሪዎች ጋር በነበራቸው ውይይት ላይ ሩሲያ ከዩክሬን ጋር ያላትን ግጭት በድጋሚ ለመቀስቀስ ከፈለገች ዩናይትድ ስቴትስ በአውሮፓ ያሉ ብዙ ሀገራት ሀገራትና እንዲሁም ከዛም ተሻግሮ ያሉ ሀገራት አንድ ላይ የኃይል ምላሽ በመስጠት እንደምንፈታው ግልጽ አድርገናል ሲሉ አስታውቀዋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪዬ መሰናዶዎች ጋር ታምሹ ዘንድ ወደ ስመኝሽ የቆየ እመልሳችኋለሁ። ኤደን ገረሞ ከዋሽንግተን ዲሲ ለዜናው አመሰግናለሁ። አድማጮች ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ፣ በ1240 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችን እንዲሁም በፌስቡክ የማህበራዊ ሚዲያ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ቨርቹዋል ሪያሊቲ ወይም ምናባዊ እውነታ በኢትዮጵያ ብዙም ያልተሄደበት የሳይንስ ዘርፍ ነው። ይህ ቴክኖሎጂ ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎሜትሮች ርቀው የሚገኙ ስፍራዎችን እንዲዳስሱ፣ ዝግጅቶችን እንዲታደሙና በተለያዩ እንቅስቃሴዎች ውስጥ እንዲሳተፉ ያግዛል። ጊዞ ቴክኖሎጂ የተሰኘ ተቋም ግን ቴክኖሎጂ በኢትዮጵያ ለማስተዋወቅ እየተንቀሳቀሰ ይገኛል። በወጣቶች የተመሰረተው ይህ ተቋም ለጤናና የግብርና ዘርፍ ተቋም ጠቃሚ የሆነ ሮቦቶችን ንድፍ መስራትም ጀምሯል። ሀብታሙ ስዩም የድርጅቱን መስራችና ዋና ስራ አስፈጻሚ አቶ ዳንኤል ጌታቸውን አነጋግሯቸዋል። አቶ ዳንኤል የድርጅቱን አመሰራረት ከሚያስረዱበት ይጀምራል። ብዙ ቴክኖሎጂስ ከተመሰረተ አንድ ሁለት ዓመት ከስድስት ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ እንሞክር ነበረ። እኔ በበኩሌ ከዩኒቨርሲቲ ከመላቂ ከወንጉበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም የምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን። በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋውቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለነሱ እስኪ ንገረን። ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማክሳር ብለን የምንሰራው ከምናባዊ እውነታ ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጠዋለን፣ በትክክል ብለን ያሰብናቸው ሀሌታ ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱሙ ወደ ደግሞ ወደ ግብርና ላይ እንዲውልስ በረሃ በጣ አንድ ሰሞን ላይ ጉዳት እየደረሰ ነበረና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይታዮ ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ ገበሬዎችና፣ ያ ማባረር ማስፈራራት የሚችል ድምፅ ስለሆነ፣ የበረሃ አንበጣዎችን ስፔሻሊ ኢንጂኒየርድ በሆነ መልኩ ሮቦቶቹን ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርልድ ባንክ ላይ ሁለት ሺህ ሀያ ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ ሶስት መቶ ስልሳ ብለን አንድ ይለቀቅ ነው አለ። እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ እንደማጠቃለን በቱሪዝሙም በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚሁ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የእኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም። ምናባዊ እውነታ የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብሎ ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው ምናባዊነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጥንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በምንጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እንደ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲ ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ ለምሳሌ ቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ አለም ውስጥ ማስገባት ሲጀመር፣ አይ ቲንክ ትንሽ ለውጡም እየታየ አቅሙን በደንብ እየተጠናከረ የመጣበት በዛ ደረጃ ይመስለኛል ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን ምናስብ ምናልባት፣ ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ አንድ ሙከራ ደመራ በዓል የደመራ አበራር ስነ ስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይሄንን ስነ ስርዓት ጆይን ማድረግ እንዲችሉ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገርና በቪዲዮ መልክ ከመታየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን ባህል፣ የተለያዩ ጉዳዮችን ባማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው። ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይም ስራ ይመስለኛል። እንግዳ እንደ መሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠሟችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ? ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱን ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በቱሪዝም በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አት ዘ ሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂ ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራን የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረገን እንዲ የሚሰሩት ኤክስፒሪየንሶቹ እያለ ፍሉንስ ማድረግ ይችላሉ ምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱን ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅት ድርጅቱ ባቋቋምን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች አቆመው እና ያንን ወደ ኦልሞስት ስምንት ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር፣ ግን ድርጅት ነው የፋይናንሽያል ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ በዛ መልኩ ግራንት አግኝተናል። ይህን ግራንት ተጠቅመን ደግሞ አራት ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ ነው የጀመርነው። በመቀጠል የሶፍ ውመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያ እና ኮረማሽ የሚባል እነዚህን አራት ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሽሊ ታለንት ዋይዝም በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት ዓመትም የደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል። ምንድን ነው ነገ የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል። እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂስ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችን እና ተያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራ ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን። አመሰግናለሁ። thank you እንግዳውን አቶ ዳንኤልን እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የወጣቶች ድምፅ ነው። ወደ ተከታዩ መሰናዷችን እናልፋለን። የክርስትናና እስልምና እምነት ተከታዮች ለዘመናት ተከባብረው ከኖሩባቸው የኢትዮጵያ ከተሞች መካከል አንዷ ድሬዳዋ ናት። ይህ የድሬዳዋ መልካም ህብረተሰባዊ መቻቻል ትላንት በተከበረው የጥምቀት በዓል ላይም ታይተዋል ይለናል ተከታዩ የአዲስ ቸኮል ዘገባ። ድሬዳዋ ታቦታት ከየጥቢያቸው መናኸሪያ ወደሚገኙ ማደሪያቸው በሄዱበት በትላንት ነው የከተራ ዕለትም ሆነ ዛሬ ሲመለሱ የከተማዋ ነዋሪ በነጭ የወጣበት የጥምቀት አከባበር ነበር የታየው። የአብያተ ክርስቲያኑ መዘምራን በመዝሙር ሌላው ምእመን ደግሞ በልዩ ልዩ ጭፈራዎች ለባህሉ ድምቀት ሰጥተውታል። በዚህ የበዓል አከባበር ግን ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ተሳታፊዎች ነበሩ ተሳትፏቸው ግን በዓሉን በማክበር ሳይሆን ለአከባበሩ ስኬታማነት የበኩላቸውን ድጋፍ በማድረግ ነበር በመንደር ኮሚቴ ተደራጅተው ከፖሊስ ጋር በመተባበር የአካባቢውን ጸጥታ ሲያስከብሩና የበዓሉ አከባበርን በሰላም እንዲጠናቀቅ የበኩላቸውን ሲያበረክቱ የነበሩ እናቶች በዚህ ረገድ ተጠቃሽ ናቸው እሺ እንዲያ አብዱላ ይባላለሁ እኔ ማለት ነው ከየት ነው የመጣሽው እኔ ከአምስተኛ አምስተኛ ሰፈር እሺ፣ ሙስሊም ነሽ? እዚህ ለምንድን ነው የመጣሽው? እዚህ በዓል አንድነት ለማሳወቅ ነው የመጣሁት። በአልም ለመሸኘት ነው የምትሰሩት? አሁን እዚህ እናንተ ዲኒያ ኮሚቴነን ለጥበቃ ነው የመጣ ነው፣ እና ለሰላም በሰላም እንዲሸኝልን፣ ታቦቱም ለዚህ ነው የመጣ ነው ማለት ነው። አመሰግናለሁ። አንቺ ላናግርሽ ማን ልበል? መኪያ እባላለሁ። መኪያ መኪያ፣ ወይ ከየት ነው የመጣሽው? ከቀብርጆሌ ቀብርጆልቀብርጆሌ ለምንድን ነው እዚህ የመጣችሁ? እዚህ ያው ልናግዝ ነው እ የሰፈር ኮሚቴ ነው የጸጥታ ልናግዝ ሊመጣ ነው ልናጅባቸው፣ በሰላም እንዲገቡ። ወይዘሮ ፋጥማ ሙሜ ነኝ እኔ ከአምስተኛ ነው የመጣሁት። የዜሮ ስድስት ኮሚቴ ነኝ፣ ጸጥታ ላይ ምሰራለው። ይሄንን በዓልን አክብረን በሰላም እንዲገባ። ወጣ ነው በፈቃደኝነት የተሳተፉት የመንደር ኮሚቴ አባላት የበዓል አከባበሩ በሰላም እንዲጠናቀቅ ከማስተናበር ባሻገር ሕጻናትና አረጋውያን በመደገፍ እንዲሁም ውሃና ምግብ በማቅረብም የበኩላቸውን አስተዋጽኦ ያበረክቱ ነበር። ሙሉቃ አል ይባላለው። የመንደር አምስት ኮሚቴ ነኝ። አምስተኛ ገንደ ጋራ እኛ የመጣን ታቦቱን ጸጥታ ለማስከበር መንደር ኮሚቴው ምን ምን ስራ ይሰራል ትናንትና ጀምሮ ዛሬ ምን ምን እየሰራችሁ ነበር ምንም እኛ ብስኩት አቅርበን ውሃ አዛውንቱ መንገድ ስጨናነቅ ልጅ የያዙ ይህንን ይህንን ነው ምናሳይ ምንጠብቀው እሺ እኔ ስሜ ነጃተል ይባላል ቀበሌ ዜሮ ስድስት መጋላ ፖሊስ ጣቢያ ኮሚቴ ነኝ ጸጥታ ኮሚቴ እኔ እዚህ የመጣሁት ጸጥታ የድሮ ፍጣች ለመመለስ በሰላም ገብቶ ታቦት በሰላም እንዲወጣ አንድነታችን የፍቅራችን መግለጫ እንዲሆን፣ በሰላም ገብቶ በሰላም እንዲወጣ አንድነታ ይዞ ፍቅራችን እንድመለስ፣ ለዛ ነው የመጣነው ጸጥታ። ትናንት ደግሞ ብስኩትና ውሃ ስናድል ነበር። ዛሬም ደግሞ እስከ መጨረሻ እስከ ታቦት እስከሚያልቅ፣ እኛ በበጎ ፈቃደኛ በአንድነታ በፍቅራችን ቀርበን በሰላም እንዲገባ በሰላም ኮሚቴ ሲሆን በሰላም እንዲገባ እንፈልጋለን። በጣም የአመት አመቱን ያደሰን ሁሌ ዓመት እንዲህ በደስታ ና በፍቅርና በሰላም ምንሸኝ አድርገን ሳንላየ አንላየ ፍቅራችን ደግሞ ይቀጥላል። ከቀብሪ ጆሌ አምስተኛ ና ደቻቱ ባሻገር በሳቢያን ና ለጋሪ ያሉ ሙስሊሞችም እንዲሁ ገንዘብ አዋጠው ለክርስቲያን ምዕመናን የምግብና የታሸገ ውሃ ሲያቀርቡ ተመልክተናል። ከአንድ ቀን በኋላ ማለትም ጥር አስራ ሶስት ቀን ወደ ማደሪያው የሚመለሰውን የእግዚአብሔር አብ ታቦትን ለሚያጅቡ ክርስቲያን ምዕመናንም ተመሳሳይ ምግብና ውሃ ለማቅረብ የገንደገራዳ አካባቢ ነዋሪዎች መዘጋጀታቸውን ለቪኦኤ ተናግረዋል። በዚህ የጥምቀት በዓል ለምዕመናኑ ድጋፍ ከሚያደርጉት መካከል በቀድሞ የሰላም ሚኒስትር ሙፈሪያት ካሚል አድናቆት የተቸራቸው የድሬዳዋ ታክሲ ባለ ንብረቶች ማህበርም ተጠቃሽ ነው። ስሜ ከዲዳ ደማሚን ይባላለሁ። ለምንድ ነው እዚህ የመጣ ነው እዚህ የመጣሁት የታክሲ ማህበር ማህበር ትኞች ኛ እዚህ አንድነታችንን ልናሳይ ነው። እኛ በማህበር አምስት ሺህ ደርዘን የሚሆን ውሃ ገዝተን ለጓደኞቻችን ያው ለማህበረሰቡ ልናከፋፍል የመጣ ነው። እዚህ ለእንትኖች አለው አለ ለታቦቱ ምናምን ትለን ለደከሙ ምናምን እነሱን ልናስተባብል የመጣ ነው እና ያው አንድነታችንን ነው እያሳየናል ነው። እኛ በሙስሊሙም ጊዜም እንደዚህ ሰርተናል። ስሜ ይሄ ጌታ ይባላል። ያው አሁን እዚህ የተሰባሰብን የሌሊት ታክሲ ትራንስፖርት አገልግሎት የምንሰጥ ወጣቶች ነን። ዋናው መርሃ ግብር የተሰባሰብንበት ሃይማኖት ክብረ በዓል ነው። ሙስሊም ክርስቲያኑ በጋራ ተቻችሎ ተከባብሮ የድሬዳዋዊነት ፍቅርን እያሳየን ና እየገለጽን ያለንበት ታይም ነው። ያው ለመምናምኖቹ ና ለዘማሪያኖቹ እንዲሁ ውሃና ያው ዳቦ በጋራ አዋተን የሌሊት ታክሲ ሹፌሮች እየሰጠንና የአበላና ያለነው ና ይህንን ይመስላል። የዛሬ ሶስት አመት የእግዚአብሔር ሀብ ታቦት ወደ ማደሪያ ሲጓዝ እስካሁን ማንነታቸው ይፋ ያልተደረጉ ሰዎች ተደብቀው ወደ ታቦቱ ድንጋይ በመወርወራቸው ድሬዳዋ ከአምስት ቀን በላይ ለቆየ ረብሻ ተዳርጋ ነበር። በወቅቱ የበርካቶች ንብረት የወደመና ለቀናት የከተማዋ እንቅስቃሴ ሙሉ በሙሉ ሊባል በሚችል ደረጃ ቆሞ የነበረ ሲሆን በመቶዎች የሚቆጠሩ ወጣቶችን በቁጥጥር ስር ውለው ነበር። ይህን መሰሉ ታሪክ ግን ከእንግዲህ አይደገም ይላል፣ ባለባጃጁ ከዲራ ደማሚን። ከዚህ በፊት ድሬዳዋ ላይ እንደምታወቁ፣ ከሶስት አመት በፊት እንደዚህ በሃይማኖት ግጭት ነበረ፣ በጥምቀት በዓል ላይ። ከዛ አንጻር ይሄ ለምን ትምህርት ይሆናል ብለ ታስባለ አንተ? አይ ብዙ ትምህርት ያገኛሉ። ያው ምንም ከዚህ በፊት በማይሆን ነገር ነው ያው የተጋጩት። ያው ግን አሁን ጥሩ ይሆናል ብዬ ነው የማስበው። ምንም የሚፈጠር ነገር ያለ አይመስለኝ ከዚህ በኋላ። በዛሬ ሁለት አብዛኞቹ ታቦታት ወደ ማደራቸው የተመለሱ ሲሆን በነገ ሁለት የቅዱስ ሚካኤል ከነገ በስቲያ ደግሞ የእግዚአብሔር አብ ታቦታት ወደ ማደራቸው የሚመለሱ ይሆናል። በሀረር ከተማ በዓሉ በድምቀት መከበሩን የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ ጥላውን ዋደራ ለአሜሪካ ድምጽ አስታውቀዋል። በሀረር ከተማ ዛሬ የተከበረ የከተራና የድምቀት በዓል በጣም በሚያምር መልክ ነው የተካሄደ። ይህም አጠቃላይ የእምነቱ ተከታይ በነቂስ ወጥቶ በዓሉ ያከበረበት እና እንዲሁም ፍጹም ሰላማዊ በሆነ መንገድ የተካሄደ በዓል ነው። በጣም ህዝቡም የሃይማኖቱን የዲሲፕሊን በጠበቀ መልክ በዓሉን አክብሮ በሰላም ወደ ቤቱ ተመልሷል። የዛሬ ሁለት ዓመት በነበረው የጥምቀት በዓል አከባበር የሃይማኖት መልክ ያለው የሚመስል ግጭት ተነስቶ ታቦታት ወደ ማደሪያቸው ለመግባት ተቸግረው ነበር። በግጭቱም በርካታ የንብረት ውድመት ተከስቶ የነበረ ሲሆን በመቶዎች የሚቆጠሩ የከተማ ነዋሪዎችን ቤታቸውን ለቀው ለመሸሽና ለቀናት ሌላ ቦታ ለማደር ተገደው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዜና ቪኦኤ፣ ከአሜሪካ ድምፅ ይቀጥላል። ዩናይትድ ስቴትስ እስከ ዛሬ ከተገነቡት መካከል በእጅጉ ዘመናዊ የሆነውን የጄምስ ዌብ አቅርቦ ማሳያ ወይም ቴሌስኮፕ ከሰሞኑ ወደ ጠፈር ልካለች። ቴሌስኮፑ በሕዋ ላይ በሚያደርገው ቅኝት ለበርካታ የሰው ልጆች ጥያቄ መልስ ያስገኛል ተብሎም ይጠበቃል። በዚህ ዙሪያ የናሳ የምርምር ተቋም ከ30 ዓመት በላይ ያገለገሉትን ዶክተር ብሩክ ላቀውን አናግረናቸዋል። And lift off. <laughs> Decollage. Decollage, lift off from a tropical rainforest to the edge of time itself, James Webb begins a voyage back to the birth of the universe. United States, Bomadur Lai Silaka, Kasadishi kilogram, Balayimi Mazin, Nagaruchin, Bajigwakabuimasaima Saria, Winam telescope, Wadahawa, Kasamunuamti College. Sumum, yeah, James Webb telescope የቴሌስኮፑን አወቃቀርና ወደ ጠፈር የመላኩን ዓላማ ለማወቅ የሚያግዙን እንግዳ ለቀጣዮቹ ጥቂት ደቂቃዎች አብረውን ይቆያሉ። ስሜ ብሩክ ላቀው ነው። በናሳ በሳይንቲስትነት ከሰላሳ ዓመት በላይ አገልግዬ አሁን በቅርብ ጊዜ ጡረታ ወጥቻለሁ እና አሁን ግን ሆኖም ግን ከናሳ ጋራ ግንኙነት ያለኝ የናሳ ሲኒየር ፌሎ ሆኜ አገለግላለሁ። ለወደፊት የሚሄዱ ሚሽኖችና የመሳሰሉ ነገሮችን በማጥናት እና ምክር በመስጠት በአሁንም እሳተፋለሁ። ስለዚህ አሁን ያለ ኢንታይትል ሲኒየር ፌሎ እና አሜሪተስ ነው። ለዩናይትድ ስቴትስ ቴሌስኮፕን ወደ ጠፈር በመላክ ረገድ የጄምስ ዌብ ቴሌስኮፕ የመጀመሪያው አይደለም። በጎርጎሳውያኑ ዘመን በ1990ዎቹ እንዲመጥቅ የተደረገ ሀብል የተሰኘ ቴሌስኮፕ አላት። የአዲስን ቴሌስኮፕ መምጠቅ ዜና የሰሙ የቀደመው ቴሌስኮፕ ከምን ደረሰ፣ ሌላ ግዙፍ ቴሌስኮፕ ዳግም መላክ ለምን አስፈለገ ብለው ሊጠይቁ ይችላሉ። ዶክተር ብሩክ ላቀው የዚህን ምክንያት እንዲያስረዳሉ። የመጠቀው ጄምስ ዌብ ስፔስ ቴሌስኮፕ ድሮ የተላከውን ሃብር ቴሌስኮፕ የሚተካ አደለም፣ ከሱ ጋራ በመቀጠል ሳይንሱን ወደፊት የሚያራምድ ነው። ስለዚህ ሁለቱ የሚደማመሩ ናቸው ማለት ነው። አሁን አዲሱ ፌመስ የሆነውን ቃል በመጠቀም እና የሀብል ቴሌስኮፕ የምናየውን በአይን የሚታየውን ጨረር ነው የሚያየው የነበረ እና ደግሞ ይሄ ደግሞ ሀብል ቴሌስኮፕ ደግሞ ኢንፍራሬድ የሙቀትን ጨረር ነው የሚያየው እና ይሄን ነው ትልቁ ልዩነታቸው። ግን ሁለቱም ይሰራሉ ሀብል ካሁን የሚፈልግበት ቦታ ከደረሰ ወዲያ ሁለቱም አንዱ አንዱን እያገዘ ነው የሚሄደው ማለት ነው። አስር ቢሊዮን ዶላር ገደማ ገንዘብ እንደፈሰሰበት የተነገረለት የጄምስ ዌብ ቴሌስኮፕ ከሀሳቡ ጥንስስ እስከመጠቀበት ቀን ድረስ ከ20 ዓመታት በላይ የወሰደ ልፋት ጠይቋል። የበርካታ ባለሙያዎች ርብርብም አስፈልጎታል። ይህ ሁሉ ወጪና ርብርብ ውጤት ለጠፍር ሳይንሱ ዓለም ያለው ፋይዳ በእጅጉ የላቀ እንደሆነ ዶክተር ብሩክ ያስረዳሉ። ተኛው ቴሌስኮፕ ከበፊተኛው የሚለየው አንደኛ ዋነኛው ትልቁ መስታወት ጨረሩን የሚቀበለው ያኛው 2.5 ሜትር ሲሆን ይሄኛው 6.5 ሜትር ነው። ስለዚህ በጣም ሰፊ ብርሃን የሚቀበላለው እና ደግሞ በመቶ ጥፍ ፓወር ያለው ነው። በጣም ጥቃቅን ነገሮች በጣም መጀመሪያ ዩኒቨርሳችን ሲመሰረት የነበረውን የሚመለከት ነው። ስለዚህ በጣም ትልቅ ለሳይንስ ጠቀሜታ አለው። ለሰው ልጅ ደግሞ ያው እንግዲህ እዚህ ምድር ላይ እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው የሚለው ጥያቄ አለን። እና ዩኒቨርሳችን በትልቅ ፍንዳታ በቢግ ባንግ ነው የተጀመረው ስለሚል አሁን ያለው ሞዴል ለሱ ግኝት ለሱ የሚጠቅም ለምርምሩ የሚጠቅም ዴታ ነው የሚሰበስበው። እና ጨረር እንዴት ነው ወደሚነካ ነገር አሁን ምን ብረት አለ ድንጋይ አለ እነዚህ ሁሉ ድሮ ጨረር እንዴት ነው ወደ ድንጋይ አይነት የተቀየረው፣ እንዴት ነው ፕላኔቶቹ፣ እንዴት ነው ስታሮቹ፣ እንዴት ነው ጋላክሲዎቹ የተመሰረቱት የሚለውን መጀመሪያ የዛሬ 13 ቢሊዮን ዓመት በፊት የነበረውን ለማየት ነው የተላከው። እንዲህ ያለው የቴክኖሎጂ ምርታ በአጠቃላይ በዘርፍ ውስጥ ካለው ጠቀሜታ ባሻገር በተለያዩ የዓለም ጥጎች ለሚኖሩ ህዝቦች ያለውን እርባና የሚጠይቁ ጥቂት አይደሉም። በየዕለት ህይወታችን ውስጥ ምን የተሻለ ነገር ይጨምራል፣ ፋይዳውስ ምን ይሆን ብሎ መጠየቅ አይቀሬ ነው። ዶክተር ብሩክ በዚህ ምላሽ አላቸው። አንደኛ የሚኖረው ጠቀሜታ በዚህ ይህን ቴሌስኮፕ በማዘጋጀት በኩል ብዙ ብዙ አዳዲስ ቴክኖሎጂ ተፈልስፏል። ብዙ ኢንጂነሮች እዚህ ምድር ላይ ያሉ ያንን ሲሰሩ ሰልጥነዋል። እርግጥ በዚህ በአሜሪካ ነው ያ የሆነው እና በአውሮፓ እንዲሁም በካናዲያን ስፔስ ኤጀንሲ ውስጥ። ነገር ግን በዛ ምክንያት ከአሁን ወዲያ አንደኛ ጠፈር ላይ በጣም ኮምፕሌክስ የሆኑ በተለይ ወደ ማርስ ወደ ሌላ ቦታ ለመሄድ ከእንግዲህ ወዲህ እዚህ ምድር ላይ ብቻ ሳይሆን የሚገጣጠመው ጠፈር ላይም ተልኮ መገጣጠም ይቻላል። ይሄ ቴክኖሎጂ ከሰራ የተፈለገውን ምንድነው ውጤት ካስገኘ፣ በተረፈ ደግሞ በሕክምና በኮሚኒኬሽን አሁን እኛ ቴሌፎን ኢትዮጵያ ውስጥ ክልሎች ሪሞት ቦታ ሁሉ ሰው ይነጋገራል። እነዚህ ሁሉ በዚህ በጠፈር ምርምር በሚደረገው ጥረት በሚደረገው ጊዜ የሚገኙ አዳዲስ ቴክኖሎጂዎች ናቸው እና እነዚህ ዞሮ ዞሮ እያንዳንዱን ምድራችን ላይ ያለ ግለሰብ ይጠቅማል። አሁን ላናየው እንችላለን፣ ግን ከጊዜ በኋላ የሚታይ የጄምስ ዌብ ቴሌስኮፕ በዚህ ሳምንት ከመሬት አንድ ነጥብ ሁለት ሚሊዮን ኪሎ ሜትሮች ርቆ በሚገኘው መዳረሻው ይደርሳል ተብሎ ይጠበቃል። ከዚያም ከአስር ለሚበልጡ ዓመታት የበርካታ ሰው ልጆችን ጥያቄዎች ለመመለስ የሚያግዙ ቅኝቶችን የማከናወን ሥራውን በይፋ ይጀምራል። ዶክተር ብርኩላቀውን በተመልካቾቻችን ስም በእጅጉ እናመሰግናለን። ሀብታ ሙዚየም፣ ዋሽንግተን ዲሲ። ምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብሬያቸ ምሽት ስመኝሽ የቆየ ነበርኩ። ነገ ከሌሎች ጥንቅሮች ጋር እስከምንገናኝ መልካም ምሽት።